ማህበራዊ መገናኛ ዘዴዎች ቅኝት። ኢትዮጵያ ውስጥ በተለያዩ አካባቢዎች የሚፈጸም ጦርነት፣ የንጹሐን ዜጎች ሞት፣ መፈናቀል እንዲሁም የንብረት ውድመት የዕለት ተዕለት ዜና ከሆነ ሰነባብቷል። ወቅታዊ ጉዳዮችን የሚያስተናግዱት ማህበራዊ መገናኛ ዘዴዎችም በአንድ በኩል መረጃዎችን ማጋራታቸው እንዳለ ሆኖ ሌላ የጦር አውድማ ሆነዋል። እንደ ዜጋ የሁሉን ስሜት የሚቆነጥጡ ጉዳዮች ላይ የሚሰነዘሩት አስተያየቶች ዛሬ ዛሬ እንኳን በመደበኛው መገናኛ ብዙኃን መድረክ ዳግም ሊደመጡ ቀርቶ ባሉበትም እስከ ፍጻሜያቸው ለማንበብ ሰብእናን ይፈታተናል። ከትግራይ ክልል አልፎ ወደ ጎረቤት አማራና አፋር ክልል የተስፋፋው በከባድ መሳሪያዎች የታጀበው ጦርነት የሚያረግፈው የሰው ሕይወት የሚያወድመው ንብረት ማሳሰቡ ቢቀር በለው በለው የሚሉና በወገን ስቃይ የሚያላግጡ አስተያየቶች ባይሰጡበት ሰው ያሰኛል። እያሰለሰ ንጹሐን ላይ ያነጣጠረ ጥቃት የሚስተናገድበት ምዕራብ ኢትዮጵያም እንዲሁ የማህበራዊ መገናኛ ብዙኃን ተጠቃሚዎች ጎራ ለይተው የሚሰዳደቡበት ሆኗል። በዚህ መሀል ግን ለመገደላቸው ምክንያቱን የማያውቁ ንጹሐን ባላሰቡበት ወቅትና ቦታ ሕይወታቸው መቀጠፉ ቀጥሏል። ባለፉት ቀናት በማህበራዊ መገናኛ ዘዴ ተጠቃሚዎች ዘንድ በአንድ አቅጣጫ ያተኮረ አስተያየት ያስተናገደው የተባበሩት መንግስታት ድርጅት ኢትዮጵያ ውስጥ ይሰሩ የነበሩ አንዲት አፍሪቃዊት ሴት ባልደረባውን ከስራቸው ማንሳቱን ያመለከተው ዜና ነው። በዚህም የተባበሩት መንግስታት ድርጅት እንዲሁም ዩናይትድ ስቴትስ እና ሌሎች ምዕራባውያን ሀገራት ኢትዮጵያ ላይ ጫና ማድረጋቸውን እንዲያቆሙ የሚለው ዘመቻ መሰል እንቅስቃሴ ብዙዎች በጋራ መንፈስ የተሳተፉበት ሆኖ ታይቷል። እኛም በሰሜን ኢትዮጵያ የተጠናከረውን ውጊያ፣ በወለጋ የተፈጸመውን የንጹሃን ግድያ እና ከኢትዮጵያ የተጠሩትን የተባበሩት መንግስታት ድርጅት ሰራተኛ አስመልክቶ ከተሰጡ አስተያየቶች ለዚህ መድረካችን የሚመጥኑ ያልናቸውን በመጠኑ አጠናቅረናል። በወለጋ ማንነት ላይ ያነጣጠረ የንጹሀን ግድያ እየተፈጸመ መሆኑን የሚያመላክቱ መረጃዎች በተሰሙበት በዚህ ሳምንት ጥቂት የማይባሉ የፌስቡክ እና ትዊተር ተጠቃሚዎች የመንግስት ያለህ የሚል አስተያየታቸውን አስነብበዋል። ከነሱ መካከል ማዛወርቁ በፌስቡክ የኢትዮጵያ ሰብአዊ መብት ጉባኤ በመግለጫው በወለጋ እና ጎንደር ተደጋጋሚ የመብት ጥሰት፣ ሞት፣ ማንነት ላይ ያተኮረ ጭፍጨፋ እየተደረገ እንደነበር ዘርዝሯል። ጥቃቶቹ ከመፈጸማቸው ቀድሞ ማስጠንቀቂያም እንደነበረ የድረሱልን ስጋት ጥሪም እንደነበር አውቃለሁ አጣርቻ አጣርቻለሁ አረጋግጫለሁ፣ አሳስብ ያለሁ እያለ ነው። መንግስት በአዲስ ምዕራፉ የህግ የበላይነትን ማስከበር፣ የዜጎችን ደህንነት መጠበቅ፣ የህዝቦችን ጥሪ ማድመጥና መፍትሄ መስጠት ፍላጎቱ ይሁን አይሁን ገና ሌላ ኢሰመጉ የሚያስፈልገው ጉዳይ ነው። ኢሰመጉ በመግለጫና በሪፖርት በተደጋጋሚ የሰብአዊ መብት ጥሰትና ጉዳት መኖሩን ገልጾ ገልጾ ገልጾ ሲያበቃ ሰሚ ባያገኝ ቀጣይ እርምጃው ምንድን ነው የሚሆነው? መናገር እችላለሁ ነው ወይስ ሌላ አካል አለ አቤት የሚባልበት? ከፈጣሪ በታች ይላሉ። ሙልጌታ መላኩ በበኩላቸው በትዊተር ኦነግ በኦሮሚያ ክልል ወለጋ ውስጥ የአማራ ተወላጆች ላይ ጥቃት እየፈጸመ ነው ካሉ በኋላ ያጋሩት ቪዲዮ ያሰቃቂው ግድያ መረጃ መሆኑን በመግለጽ አማራ ላይ የሚፈጸም የዘር ማጥፋት ይቁም ሲሉ መልእክታቸውን አስተላልፈዋል። ኢዮብም በዚሁ በትዊተር የኦሮሚያ ክልል ግዛት የሆነችው ወለጋ አሁን ሕግ አልባ ሆናለች። የመንግስት ኃይሎች ከአካባቢው በመውጣታቸው ግድያ የሚፈጽመው ጽንፈኛ የኦነግ ታጣቂ ቡድን ሊገድልና ሊያፈናቅል ተቆጣጥሮታል። መንግስት ተገቢ ስራውን እስኪሰራ ይህ እብደት እስከ መቼ ይቀጥል ይሆን ብለዋል። ነገሰ መኮንን የተባሉ የትዊተር ተጠቃሚ በበኩላቸው ኦሮሚያ ክልል ሲቪሎችን ከአሸባሪው ኦነግ ሸኔ መከላከል አለመቻሉ ያሳዝናል። የኦሮሚያ ፖሊስ ጎሳ ተኮር ጥቃቱን ለማስቆም ካልቻለ ወይም ካልፈለገ ፌዴራል መንግስቱ የፌዴራል ኃይሉን ወደዚያ መላክ ይኖርበታል ይላሉ። ደመቀ በላይ በፌስቡክ በኦነግ ስም አትነግዱ፣ የኦሮሚያ መንግስት መጀመሪያ ራሱን ሊፈትሽ ይገባል ባይ ናቸው። ማኪያ አመኑም እንዲሁ ተጠያቂነትን ያነሳሉ። ተጠያቂነት በጣም አስፈላጊ ነው፣ እናም መንግስት በውስጡ ባሉ መሪዎች ላይ ተገቢውን እርምጃ መውሰድ አለበት። በዚህ ዘመን በጎሳ ላይ በመመርኮዝ ሰዎችን መግደልን ማመን አልችልም። የፌስቡክ ተጠቃሚ የሆኑት አሻገር ደግሞ ከጋምቤላ እስከ ላሊበላ ከመቀሌ እስከ ሞያሌ ከወለጋ እስከ ጎንደር ከአፋር እስከ ቤንሻንጉል ዜጎች ወጥቶ ለመግባት የደህንነት ዋስትና የላቸውም ኢትዮጵያ እንደ ሀገር ባለፉት ሶስት አመታት በደም ታጥባለች ታዲያ ይች ሀገር እውነት መንግስት አላት ሲሉ ይጠይቃሉ ሌላው የፌስቡክ ተጠቃሚ ጆሴፍ ዮሴፍም ህዝቡ እንደ ፈለገ ወጥቶ የማይገባ ከሆነ አፋችንም ሞልተን መንግስት አለ ለማለት ያስቸግራልን የሚሉት በሰሜን ኢትዮጵያ በያዝነው ሳምንት ለተጠናከረው ውጊያ ዩናይትድ ስቴትስ በአስቸኳይ በድርድር ሰላማዊ መፍትሄ ይፈለግ ማለቷን ተከትሎ ሀሰን እድሪስ የተባሉ የፌስቡክ ተጠቃሚ ጉዳዩ ሰሜን ኢትዮጵያ እንጂ ሰሜን አሜሪካ እንዳልሆነ አስረዷት ሲሉ፣ ገሜ ናፋዋቅ በበኩላቸው ሕወሓትን ወደ ስልጣን ለመመለስ የማይታሰብ ነው። አሜሪካን ሞኝ ያደረጋት ነገር ቢኖር የኢትዮጵያን ህዝብ ስነ ልቦና በደንብ ያለመረዳቷ ነው ብለዋል። ትእዛዙ ታዬ በበኩላቸው አሜሪካ ነገርን ከማባባስ መፍትሄ ስትሰጥ አይተናት አናውቅም ነው ያሉት። ማህደር በቀለ የጦርነት ወሬ ሰለቸኝ፣ ፍርድ ከፈጣሪ ነው ብለዋል። የተባበሩት መንግስታት ድርጅት ኢትዮጵያ ውስጥ በስደተኞች ኤጀንሲ ኃላፊነት ሲሰሩ የቆዩትን ሞሪናችን ግን በሰሜን ኢትዮጵያ ወቅታዊውን ሁኔታ አስመልክቶ ሰጡት ከተባለ ቃለ ምልልስ ጋር በተገናኘ ወደ ኒውዮርክ መጥራቱ ሌላው የማህበራዊ መገናኛውን ተጠቃሚዎች ያነጋገረ ጉዳይ ሆኗል። በትዊተር እና በፌስቡክ የተባበሩ መንግስታት ድርጅት ሰራተኛዋ በዚህ ጉዳይ ሊጠሩ አይገባም ያሉ ወገኖች መልዕክታቸውን በዘመቻ መልክ እያካፈሉ ነው። ናቲቦይ አዲስ የተባሉ የፌስቡክ ተጠቃሚ እናመሰግናለን እህታችን ከእውነት ጋር በመቆሙ ሲሏቸው፣ ኤበን አደም ደግሞ ለጊዜው ይምሰል እንጂ ሀቅና ሀቀኛ ወድቆ አይወድቅም፣ ሀቀኛ ፈጣሪያችን አላህ የተሻለ ቦታ ይሰጣታል ብለዋል። ቻክ ቻንድ የተባሉ የትዊተር ተጠቃሚ ደግሞ እንደሚመስለኝ የተባበሩ መንግስታት ድርጅት ለዓለም አቀፍ ጥቅም የቆመ ድርጅት አይደለም፣ እንደውም ለዩናይትድ ስቴትስ ጥቅም መቆሙን አረጋግጧል በውሳኔውም ሆነ በሀገራት መካከል እኩልነት እንደሌለ ካሳየበት ካወጣው መግለጫ ሌላ የአፍሪቃውያንን አባልነት አዋርዶታል ሲሉ የትዊተር ተጠቃሚው ጸጋይ ኤፍ ተመስገን መልእክት ደግሞ አጭር ነው። ዘመናዊ ቅኝ አገዛዝን አንፈቅድም። አፍሪቃ ንቂ። ኢትዮጵያ የተባሉ የትዊተር ተጠቃሚ ደግሞ አፍሪቃ ንቂ። ለእውነት የመቆሚያው ጊዜ አሁን ነው። እኛ አፍሪቃውያን በአንድነታችን ዘመናዊ ቅኝ አገዛዝን መቃወም አለብን። ዛሬ እኛ ላይ ነው፣ ነገ ደግሞ የእናንተ ተራ ነው። ያልተባበረች አፍሪቃ ደካማ አፍሪካ ትሆናለች። በሰብአዊነት ሰበብ ዘመናዊ ቅኝ አገዛዝን አንቀበልም። እጃችሁን ከኢትዮጵያ ላይ አንሱ ብለዋል። የፌስቡክ ተጠቃሚው የህዝቅኤል ጂ ሶም መልእክት ይኸው ነው፣ እባካችሁ እጃችሁን ከኢትዮጵያ ላይ አንሱ የሚል። እኛም በዚሁ የዕለቱን የማህበራዊ መገናኛ ዘዴዎች ቅኝት አበቃን። ጤና ይስጥልኝ።